ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። ቻይና የንግድ ውጥረቶችን ለማርገብ ከዩናይትድ ስቴትስ ጋር የሰከነ ድርድር ለማድረግ ፈቃዷን ገለጠች። አውስትሬልያ ለስደተኞች የሕክምና ክብካቤ ቅድሚያ እንድትሰጥ ግፊት እያደረጉ ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ቻይና ከዩናይትድ ስቴትስ ጋር ያለው የታሪፍ የንግድ ውዝግብ ቀጥሎም እያለ እልባት ለማበጀት እንዲያስችል ስክነትን የተላበሰ ድርድር ለማድረግ ፈቃደኛ መሆኗን ገለጠች። ባለፈው አርብ ኦገስት 23 ሁለቱም አገራት በውጭ አቅርቦታቸው ላይ የታሪፍ ጭማሪዎቹን ያደረጉ ሲሆን የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዘግየት ብለው ከፍተኛ ታሪፍ ባለመጣላቸው የተጸጸቱ መሆናቸውን ተናግረዋል። የቻይናው ምክትል ጠቅላይ ሚኒስትር ሊሆ ቡድን ሰባት ላይ የተነሳው የንግድ ጉዳይ ግሎ ተጨማሪ ውዝግብ እንዲያስከትል እንደማይሹ አመልክተዋል። ፈረንሳይ እየተካሄደ ባለው የቡድን ሰባት ጉባኤ ላይ በተጋባዥነት የተገኙት የአውስትሬሊያው ጠቅላይ ሚኒስትር ስኮት ሞሪሰን ልዩነቶቹን መፍታቱ የሁለቱ አገራት ጉዳይ መሆኑን ሲያሳስቡ፣ ዩናይትድ ስቴትስ ላለፉት ጊዜያት በርካታ ጉዳዮችን ለቻይና ስታነሳ ቆይታለች። በዚያው ልክ ቻይናም የተወሰኑ ጉዳዮችን አንስታለች። ስለሆነም ለችግሮቹ መፍትሔ ማበጀቱ የሁለቱ አገራት ፈንታ ይሆናል ብለዋል። የአውስትሬሊያ የሕግ ባለሙያዎች ምክር ቤት ስደተኞች ለሕክምና ወደ አውስትራሊያ እንዲዘልቁ የሚያደርገው ሕግ ጥገኝነት ጠያቄዎች እንዲጎርፉ በር ይከፍታል የሚለውን አታይ አሌ በማለት የስደተኞቹ የሕክምና እርዳታ ሊሟላላቸው ይገባል እያለ ነው። የምክር ቤቱ ፕሬዚደንት በዛሬው ዕለት ሰኞ የሕግ መወሰኛ ምክር ቤት ስሚ ላይ ቀርበው ምንም እንኳን መፍትሔው የረጅም ጊዜ ችግር ፈቺ ባይሆንም ለስደተኞቹ አስቸኳይ የሕክምና እርዳታን እንደሚያስገኝ ተናግረዋል። ሐኪሞችና ስደተኞች የሕክምና ሕጉ ረግቶ እንዲቆይ ይሻሉ። የምክር ቤቱ የሥራ አስፈጻሚ አባል የሆኑት ታስ ሊቨሪስ ሕጉን የመሻሩ እርምጃ የኋልዮሽ መሄድ እንደሆነና ለመንግሥትም ከፍተኛ ውጪ እንደሚያስከትል ሲገልጡ አውስትራሊያ መጠለያቸውን በአካባቢያቸው በጥገኝነት ጠያቂዎች ጉዳይ ማካሄጃ አገራት ውስጥ ላሉ ሰዎች ቀደም ብሎ ያለ የሰብአዊ መብቶች ኃላፊነቶች አለባት በማለት ሕጉ እንዳይለወጣ አበክረው አስገንዝበዋል። የተቃዋሚ ቡድን መሪ አንቶኒ አልበኒዚ አውስትሬሊያ የቱሪዝም መስህቦቿን ቻይና ላይ ከማተኮር ይልቅ የኢንዶኔዥያ ቱሪስቶችን ብታማልል እንደሚሻል አሳሰቡ። አቶ አልቤኒዚ የተቃዋሚ ቡድን መሪ ከሆኑ በኋላ ለመጀመሪያ ጊዜ ወደ ውጭ አገር የተጓዙት ኢንዶኔዥያ ሲሆን ከኢንዶኔዥያ የውጭ ጉዳይ ሚኒስትር ጋርም ተገናኝተዋል። አቶ አልቤኒዚ ኢንዶኔዥያ የአውስትሬሊያ የቅርብ ወዳጅም እንደሆነች ተናግረዋል። አክለውም አውስትሬሊያ ከኢንዶኔዥያ ጋር በውጭ ግንኙነትና ምጣኔ ሀብት ፖሊሲዎች ላይ መከባበርን የተላበሰ ንግግር እንደምታደርግ ጀካርታ ሆነው ገልጠዋል። የቱሪስቶቹንም ጉዳይ በማንሳት በአሁኑ ወቅት ኢንዶኔዥያ ከኒው ዚላንድ ቀጥሎ ለአውስትራሊያ ጎብኚዎች ሁለተኛዋ መዳረሻ ናት። በሌላም በኩል 200 ሺህ ያህል ኢንዶኔዥያውያን አውስትራሊያን ይጎበኛሉ። ቁጥሩ ለወደፊትም ሊጨምር ይችላል ብለዋል። በዛሬ ዕለት የአውስትሬሊያን የመድብለ ባህላዊነት ለመዘከር አገር አቀፍ የቋንቋ ውድድር ተከፍቷል። አማርኛን ጨምሮ የተለያዩ ቋንቋዎችን በማጥናት ላይ ያሉ ተማሪዎች በስዕል ወይም በጽሑፍ ለኤስቢኤስ ብሔራዊ የቋንቋ ውድድር ሊልኩ ይችላሉ። ይህንኑ ተከትሎ የአውስትሬሊያ የማኅበረሰብ ቋንቋ ተጠሪ ስቴፋን ሮማኒው አውስትሬሊያ ብሔራዊ የቋንቋ ስትራቴጂ ልትነድፍ እንደሚገባ አስገንዝበዋል። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ቻይና የንግድ ውጥረቶችን ለማርገብ ከዩናይትድ ስቴትስ ጋር የሰከነ ድርድር ለማድረግ ፈቃዷን ገለጠች። የሕግ ባለሙያዎች አውስትራሊያ ለስደተኞች የህክምና ክብካቤ ቅድሚያ እንድትሰጥ ግፊት እያደረጉ ነው። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።